1437ኛው የኢዳል ፍጥር በዓል በመላው ዓለም በሚገኙ ሙስሊሞች ዘንድ እየተከበረ ነው። በሙስሊሞች ዘንድ የቅዱስነት ማዕረግ የተላበሱት የሁለት መስጊዶች መገኛ በሆነው ሳዑዲ አረቢያ የሚኖሩ ኢትዮጵያውያን ኢድንም ሆነ የረመዳን የጾም ወቅትን እንዴት አሳለፉት? የሪያድ ነዋሪ የሆኑት አቶ በድሩ ከድር ላለፉት ስምንት ዓመታት የረመዳንን ጾም ሳዑዲ አረቢያ ነው ያሳለፉት። ሳዑዲ አረቢያ ሙሉ በሙሉ ማለት በሚቻል መልኩ የሙስሊሞች ሀገር ከመሆኑ በላይ እስልምናም መንግስታዊ ሃይማኖት መሆኑ የተለየ ያደርገዋል። ለዚህም የስራ ሰዓት የጾም ወቅቶችንና የጸሎት ሰዓቶችን መሰረት በማድረግ የሚቃኙ መሆናቸው፣ መስጊዶችም በእርምጃ ርቀት እንደ ልብ መገኘታቸው ጾሙ እንዳይከብድ በማድረግ በኩል የጎላ ሚና እንዳላቸው ነው አቶ በድሩ የሚናገሩት። በረመዳን የጾም ወር የኡምራን ስርዓት ማከናወን በሃይማኖቱ እንደ ትልቅ የጽድቅ ተግባር ይቆጠራል። ለዚህም ከመላው ዓለምም ሆነ ከሳውዲ አረቢያ በርካታ ሙስሊም ምዕመናን የረመዳንን የጾም ወር በመካና በመዲና ያሳልፋሉ። በተለይም ከወሩ የመጨረሻዎቹ አስር ቀናት የተለዩ ናቸው። በዚህ ዓመትም ከሶስት ሚሊዮን በላይ ሙስሊም ምዕመናን መካና መዲና ላይ ከትመው የጾም ጸሎት ግዳጃቸውን ፈጽመዋል። የሳውዲው ንጉሥ ሰልማን ቢን አብዱል አዚዝ የመጨረሻዎቹን አስር የረመዳን ቀናት እዚያው መካ ነበሩ። ከጾም ጸሎቱ ባሻገር ለሃይማኖቱ ምክንያት የመጡ የሀገራት መሪዎችንም ሆነ ታላላቅ የእስልምና እምነት ምሁራንና ታዋቂ ሰዎችንም ተቀብለው ማናገራቸው ተዘግበዋል። አቶ በድሩ ከድርም ኡምራ አድርገው ከተመለሱ የሪያድ ነዋሪ ኢትዮጵያውያን አንዱ ናቸው። ኡምራ በረመዳን ደግሞ ለየት ያለ ስሜት አለው። ነቢዩ መሀመድ ሰለላሁ አለይሂ ወሰለም እንደተናገሩት ኡምራ በረመዳን ሄዶ ማድረግ የቻለ ሰው እኔ በህይወት ኖሬ ከኔ ጋራ ሀጅና ኡምራ ሁለቱንም እንዳደረገ ይቆጠራል የዚህን ቫልዩ ያገኛል የሚል ሀዲስ አለ። የመጨረሻው አስር ቀን የትም አካባቢ ያለ ሙስሊም መስጊድ ውስጥ እንዲገባና ኢቲካፍ የሚባል ነገር አለ። መስጊድ ውስጥ ተቀምጦ የአስሩ ቀን ወደ ስራው አይሄድም፣ ወደ ቤተሰቡ አይሄድም፣ እዛው ይውላል፣ እዛው ያድራል፣ እዛው ይበላል፣ እዛው ይሰግዳል። ይሄ ሱባኤ መግባት እንደማለት ነው በሌላው እምነት። ኢትዮጵያውያኑም በሪያድ ኢትዮጵያዊ ወግና ባህላቸውን ጠብቀው ነው ኢድ አልፈጥርን የሚያከብሩት እንኳን አደረሳችሁ መባባል፣ ታናሽ ታላቁ ቤት ሄዶ መልካም ምኞቱን መግለጽ የተለመዱ ተግባሮች ናቸው። በዓሉ የሚጀምረው በማለዳ በሚከናወን የጋራ ጸሎት ነው። ከጸሎቱ በፊት ግን ሃይማኖቱ በሚደነግገው መሰረት ሁሉም ሙስሊም ዘካ ማውጣት ይኖርበታል። በዚህም ድሆችን መመጽወት የግድ ይላል። ድሆችም ለበዓሉ የሚያስፈልጋቸውን ምግብና መጠጥ የግድ ማግኘት ስላለባቸው የእነርሱን ካሟሉ በኋላ ሁሉም በጋራ በአካባቢው በሚገኙ ትላልቅ መስጊዶች የምስጋና ጸሎት ያደርሳሉ። ይህ በእንዲህ እንዳለም የኡምራ ተግባራቸውን አከናውነው ወደ ሪያድ በሚመለሱ ኢትዮጵያውያን ላይ ከትላንት በስቲያ በደረሰ ሁለት የተለያየ የመኪና አደጋ ሰባት ኢትዮጵያውያን ሕይወታቸው አልፏል። በመጀመሪያው የመኪና አደጋ አርባ ዘጠኝ መንገደኞችን አሳፍሮ ይጓዝ የነበረ አውቶቡስ ከፍጥነት በላይ ማሽከርከር በተባለ ምክንያት በተፈጠረ አደጋ አስራ አራት ተሳፋሪዎች ሕይወታቸው አልፏል። አራቱ ኢትዮጵያውያን ናቸው። ስምንት ኢትዮጵያውያን ደግሞ ቀላልና ከባድ የመቁሰል አደጋ ደርሶባቸዋል። በሁለተኛው አደጋም መለሰኛ አውቶቢስ ይዘው ከሪያድ ወደ መካ የተጓዙ ሶስት ኢትዮጵያውያን የሃይማኖት ተግባራቸውን አከናውነው ሲመለሱ ሪያድ ሊደርሱ አምስት መቶ ኪሎ ሜትር ሲቀራቸው ባጋጠማቸው ግጭት ሶስቱም ህይወታቸው አልፏል። የሰባቱም የቀብር ስነ ስርዓት በትላንትናው ዕለት ተፈጽሟል። ጉዳት የደረሰባቸውም ጣይፍ ውስጥ በሚገኘው ንጉስ አብዱላዚዝ ሆስፒታል ሶስት፣ እንዲሁም በንጉስ ፋይሰል ሆስፒታል ስድስት ህክምና ላይ መሆናቸውን እዚያው ከነበረው የሪያድ ነዋሪ አብዱል ሐኪም አልዩ ያገኘውት የምስልና የድምጽ መረጃ ያመለክታል።